የሐዋሳ ከተማ እጣፈንታ በአብሮነት ላይ የተመሰረተ ስለሆነ የፖለቲካ ጉዳዮች ለነዋሪዎች ስጋት ሊሆኑ አይገባም ሲሉ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ አሳስበዋል። የሐዋሳ አስተዳደር በወቅቱ የፖለቲካ እንቅስቃሴና የከተማ ፖለቲካ እንቅስቃሴና በገቢ አሰባሰብ ዙሪያ ከከተማይቱ ባለሀብቶች ጋር መክሯል። ከንቲባው አቶ ስኳሬ ሹዳ የሲዳማን ሕዝብ የክልል ጥያቄ የፍላጎት ልዩነት መፍጠሩን ገልጸው ይህንን ለግል ጥቅም ለመዋል የሚጥሩ አካላት አሉ ብለዋል። ሪፖርተራችን ዮናታን ዘብጆስ ተጨማሪ አለው። የአዋሳ ከተማ ባለሀብቶችን ያሳተፈው በአዋሳ ከተማ ስላለው አጠቃላይ የፖለቲካ ሁኔታ በወቅታዊና ጸጥታ ጉዳዮች ላይ የጋራ ግንዛብ መፍጠርና የከተማ ገቢ አሰባሰብ ያለበትን ደረጃ መገምገም ዓላማ ያደረገው ውይይት በአዋሳ ከተማ ተደርጓል። በዚህ ውይይት ላይም የደቡብ ክልልና የአዋሳ ከተማ አስተዳደር የስራ ኃላፊዎች፣ ባለሀብቶችና በንግድ ስራ ላይ የተሰማሩ ነጋዴዎች ተሳታፊ ሆነዋል። ክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የከተማው ባለሀብቶችና ነጋዴዎች ስጋት ይሰማናል ስላሉት ለምን ስጋት ገባቸው አይባልም። እኛም ለህዝብ ደህንነት እንሰጋለን። ግን ተቀራርበን ከሰራን ፈተናዎችን ማለፍ ይቻላል ብሏል። ሐዋሳ ከተማ ይጣፈንታ በአብሮነት ላይ የተመሰረተ ስለሆነም ወቅታዊ የፖለቲካ ጉዳዮች ለነዋሪዎች ስጋት መሆን የለበትም ነው ያሉትም። የተለየ ክልላ ያለው ህዝብ ስለሌለ ስንለማም ስንጠፋም በጋራ ስለሆነ ልዩነቶችን በውይይት መፍታት እንደሚገባ ነው የተናገሩት። ቡድን በመለየት ለአንዱ የተሻለ ድል ሰጥቶ የተቀረበውን ወገን መከልከል ታሪካዊ ሲተት መስራት ነው ያሉት ርዕሰ መስተዳደሩ ሐዋሳን ለሁሉም የምትመች ከተማ ለማድረግ ተደጋግፎ መስራት ያስፈልጋልም ብሏል። ከስጋት አንጻር የምነሳው እና ውሽንግሮቹ ትግግር ናቸው። አሁን ካየናቸው ነገሮች ወደኋላ የሚመልሱ ሳይሆን የተሻሉ ነገሮች እንዲመጡ

የተሻሻለ እንደሚሄድ ነው ተስፋ የምናደርገው እንጂ ነገሮች እየተጠበቡ እንደሚሄዱ አይደለም። ዋሳ ነዋሪዎች ከዚህ አንጻር የወደፊት የድል ፈንታችን አብሮ የተሳሰረ ነው ብለን ነው የምናስበው። ስለዚህ ለወንድም የማይመች ነገር የሚመጣ ከሆነ ታሪካዊ ስሰት ለመደለልም አይደለም መፈጸም አለበት ብዬ በግል አላምንም። ለሁላችን የሚመቸንን ሁኔታ እና ከተማ ግን በጋራ መገንባት አለብን። አቶ ሚሎን በከተማው ውስጥ የሚስተዋለውን ሕገ ወጥ አሰራር ለመከላከል ህጋዊና ዘመናዊ ንግድ ስርዓት ለመዘርጋት ከንግዱ ማህበረሰብ ጋር በጋራ መስራት እንደሚገባ እንደሚገባም ተናግረዋል በውይይቱ የተሳተፉና ሀሳባቸውን ያንጸባረቁት አቶ ፍቅረ ባፋ በሀዋሳ ብቻ ሳይሆን በአገሪቱ ሁሉም አካባቢዎች የፖለቲካ መረጋጋት አለመኖርን ተከትሎ የቡድንና የግል መብት ጥያቄዎች ስጋት ውስጥ እንደሚከቱ ተናግረው ከስዳማ ህዝብ የክልል ጥያቄ ጋር ተያይዞ የሚስተዋሉ ብዥታዎችን ማጥራትና ግልጸኝነት መፍጠር እንደሚገባም ተናግረዋል የስዳማ የክልልነት ጥያቄ ተከትሎ በሌሎች ብሔር ብሔረሰቦችና ህዝቦች ላይ የሚፈጠረው ስጋትና እርስ በርስ መጠራጠርም በመወያየትና የህዝብ ግንኙነት ስራ በመስራት ማስወገድ ይገባል ነው ያሉትም በፊት ከሚኖርበት ሁኔታ የአስተዳደር ለውጦች በሚኖርበት በሚኖሩበት ጊዜ ምንድን ነው የእኔ እጣ ፈንታ ምን ሊሆን ይችላል? ይሄ ነገር ለውጡ ወደፊት ክልል በሚሆንበት ጊዜ እኔን ሊያካትት ይችላል ወይ? እኔ ኢንቨስት ባደረግኩት ነገር ላይ ምን አይነት ተጽዕኖ ሊያመጣ ይችላል ከሚል አንጻር ብዙ መረበሾችና ሁካታዎች ይኖራል። አንድ ነገር ላስቀምጥ የምፈልገው ይሄ ከሲዳማ ብሔረሰብ ውጭ ያለው ሌላ ብሔረሰብ በሚመጣው መንግስት ላይ ኮንፊደንስ እንዲኖረው በሰፋት ለይቶ ቁጭ ብሎ በመወያየት የማስረዳት የሕዝብ ግንኙነት ስራዎች በይበልጥ አልተሰሩ ስላልተሰሩ በሶሻል ሚዲያ የሚመጡ በተለያዩ ነገሮች የሚመጡ ነገሮች ትንሽ ውዥንብር እየፈጠሩ ያሉበት ሁኔታ አለና፣ ስለዚህ ከዚህ ከሌላ ብሔረሰብ አባላት ጋር የጥያቄው አካል እንዲሆኑ አካታች የማድረግ ሁኔታዎች ላይ አሁን እንደተጀመረው ቢሰራ የተሻለ ነው የሚሆ ። አቶ ደንቦ ባረጋሳም በከተማ ውስጥ የሚያጋለጡ ችግሮችን ለመፍታት የምንችለው ተቀራርቦ መወያየት ስንችልና ስንደጋገፍ ነው ብሏል። መንግስት ስርዓት አልበኝነትና ላይ ህገወጥነትን እንዲቆጣጠር ጠይቀው የከተማ ማህበረሰቡም የበኩሉን ድርሻ ሊወጣ ይገባል ነው ያሉትም። ከተወያዮች ለተነሱ ሀሳቦች ምላሽ የሰጡት የሐዋሳ ከተማ ከንቲባ አቶ ስኳረሽ ወዳ ወቅቱ አንድነትን በማጠናከር ተባብረን ሰርተን ድህነት በማስወገድ የኢኮኖሚ አቅም የምናሳድግበት ነው ብሏል። የሲዳማ ህዝብ የክልል ጥያቄ ፍላጎት ልዩነት መፍጠሩን ገልጸው ይህን አጋጣሚ ለግል ጥቅም ለማዋል የሚጥሩ አካላት መኖራቸውን ተናግሯል። ሐዋሳ ከተማ የሁላችንም ከተማ ነች። ስለሆነም በከተማዋ በልማትና በሰላም ጉዳዮች የከተማ ነዋሪዎች እንደተለመደው እጅ ለእጅ ተያይዘውም ሰላማዋና ጸጥታዋን መከበር አለባቸው ነው ያሉትም። ክፉ የሚያስቡ ክፎችን እያጋለጠ በጋራ እየቀጣና እየመከረ ሰላሙን ማስጠበቅ አለበት። ስራውን መሳት አለበት የተባለ ተገቢ ስለሆነ በዚህ መልክ መውሰድ አለብን። ከዚ ተነስቶ የሚሰጋ ሰው መኖር የለበትም። እንዲሰጋ ጫና የማደርግ ሰው መኖር የለበትም። ሀገራችን የጋራ ናት፣ ከተማችን የጋራ ነው። ስለዚህ በጋራ በሆኑ ጉዳዮች ላይ አንድ በማድረግ ሆኑ ጉዳዮች ላይ አንድ ላይ በመቆም በተለይም በልማትና በሰላም ጉዳይ ላይ በአንድ ጎን ነው መሰለፍ ያለ ማህበራዊ ሚዲያን በመጠቀም የጥላቻና ብልጭት መንስኤ የሚሆኑ አስተሳሰቦች በሐዋሳ ከተማ በስፋት እንደምንጸባረቁና መንግስት ሕግ ተላልፎ በተገኙት ላይ ሕጋዊ እርምጃ እንደሚወስድም ገልጿል። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ኃላፊ አቶ ፍቃዱ ፍስሐ በበኩላቸው የከተማው ገቢ መቀነሱን ተናግሯል። ባለፉት ስምንት ወራት መሰብሰብ ከሚገባው አንድ ነጥብ ሁለት ቢሊዮን ብር መሰብሰብ የተቻለው ስምንት መቶ ሰላሳ ሰባት ሚሊዮን ብር ብቻ እንደሆነም አስታውቀዋል። ለገቢው መቀነስ ምክንያት የሆነው ባለሀብቶችና ነጋዴዎች በነጻነት መስራት አለመቻላቸው ነው ብለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ awesome